ማህበረሰብ ለማህበረሰብ ሀገራችን ኢትዮጵያ ዛሬም ቢሆን በኢኮኖሚያዊ እድገት ወደ ኋላ ከቀሩት ሀገራት ውስጥ የምትመደብ ሲሆን፣ በየጊዜው የሚመጡት ተፈጥሯዊም ሆነ ሰው ሰራሽ ችግሮች የዜጎችን ሕይወትና ውጣ ውረድ እያባበሱት እንጂ እንዲሻል እያደረጉት አይደለም። ይሁንና ምንም እንኳን አገር በኢኮኖሚ ዝቅተኛ ናት ብትባልም ዜጎችን አስተሳስሮና አስተባብሮ እንዲኖሩ የሚያደርግ ጠንካራ ባህል ዛሬም አላት። የራበን አጉርሶ የታረዘን አልብሶ አለሁ የሚል ዜጋ ዛሬም ቢሆን አሉ። ለዛሬው ለሀሳባችን መነሻ የሆነው በወይዘሮ ቆንጄት ጥላውን ተመስርቶ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያንን እንዲሁም የኢትዮጵያን ወዳጆች በመያዝ ችግረኛ ቤተሰቦችን በተለይ ደግሞ ታዳጊ ሕጻናትን በመርዳት ላይ ያለው ብሬፍ ሄርት ኢትዮጵያ ነው። ፕሪፈርድ ኢትዮጵያ ከተመሰረተ አስራ አንድ አመታትን ያስቆጠረ ሲሆን፣ መስራቿና ዳይሬክተሯ ወይዘሮ ቆንጂት እርዳታን ሁልጊዜም ለምን ከውጭ ለጋሾች ብቻ እንቀበላለን? እኛስ ለምን ለወገኖቻችን አንደርስም? በሚል እሳቤ ያቋቋሙት ነበረ። ፕሬፈርትስ ኢትዮጵያ በለጋሾችና በበጎ ፈቃደኞች እንዲሁም አገልጋዮች ስራውን የሚያከናውን ሲሆን በአውስትራሊያ የሚገኙት የቦርዶ አባላት በየአመቱ ለገቢ ማሰባሰቢያ የሚሆን የተለያዩ ተግባራትን ያከናውናሉ። የዘንድሮውም በመጪው ቅዳሜ ኦክቶበር አራት በእራት ግብዣ የሚደረግ ሲሆን በዚህ ዙሪያም እስከዛሬ የተሰሩ ስራዎችን እንዲሁም የወደፊት እቅዶቻቸውን ያስረዱን ዘንድ መስራቿንና የቦርዱን አባላት አነጋግረን ነበረ። ወይዘሮ ቆንጂት ጥላሁን የብሬቭ ሀርትስ ኢትዮጵያ መስራችና ዳይሬክተር እንዲሁም ማርታ ቦረና ወይዘሮ ብርቱካን ቢያድግልኝና ወጣት ጊፍቲ በቀለ የቦርዱ አባላትና የበጎ ፈቃደኛ አገልጋዮችን ጋብዘናል። ቀዳሚ ጥያቄውን ያደረግ ነው ፕሬፈርትስ ኢትዮጵያ ባለፉት አስራ አንድ አመታት ያበረከታቸውን ዋና ዋና አስተዋጽኦዎችንና ወደ ድርጅቱ ስለ መግባት የሚያስፈልጉ ቅድመ ሁኔታዎች ምንድን ናቸው የሚለው ነበር። ወይዘሮ ቁንጅት ጥላሁን እንዲህ ሲሉ መልሰዋል። ቴንክዩ፣ ማርቲ ልክ ነው። ባለፈው ጊዜ ከአንቺ ጋር በኢንተርቪ በተደራበደ ባደረኩ ጊዜ እንደገለጽኩልሽ በጣም በትንሹ ታስቦ ከአስራ አንድ አመት በኋላ አሁን አስር አመታችንን ጨረስን። ወደ ኋላ ተመልሽ ሳየው በጣም ነው ደስ የሚለኝ። እውነትም እግዚአብሔር በአጋጣሚ አድርጎ ነው እዛ አውሮፕላን ውስጥ እንድቀመጥ ያንንን ብሮሸር አይቼ ስለ ልጆቹ እንዳይና እንደ ጥሪ ነው የምቆጥረው እና በኔ ጥሪ ግን በጣም በብዙዎች ኤፈርት ብዙ ሰው አሁን ኖሮበት በጣም ብዙ ቮለንቲር በጣም ብዙ ሰፖርተር ተቀላቅሎ በጣም ብዙ ኢምፓክት እየፈጠርን ነው። የብዙ ልጆችን ህይወት ቀይረናል ማለት እደፍራለሁኝ። እናቶችን ህይወታቸውን እንዲሻሻል አድርገናል። ብዙ ልጆች እያስተማርን ነው እና ትልቅ ስራ እየሰራን ነው ብዬ አስባለሁኝ። ለዚህም ነው የበለጠ አሁን ውጤቱን ስላየን የበለጠ ጠንክረን መስራት አለብን። ይሄ ያዋጣል። ለአንድ ልጅ እንኳን ህይወት መቀየር አይደለም፣ ብዙ ልጆችን ቀርቶ የአንድ ሰው ህይወት መቀየር ለእኛ ህይወት ራሱ የመቀየር ምክንያት ነው። የተሰጠን ነው ልክ ለኛ እየተሰጠን ነው። ምክንያቱም ደስታ እያገኘንበት ነው በምንሰራው ስራ እና አሁ በጣም ብዙ ብዙ ለውጥ አለ። ማርቲ በህይወታቸው ላይ ለውጥ አለ። ልጆች እየተመረቁ ስራ እየገቡ በሚገርምሽ ሁኔታ ተድረው እንኳን ልጅ የወለዱ አሉ በዚህ አስራ አንድ አመት ውስጥ። ሌላ ጀኔሬሽን እየተተካ ነው፣ እና በጣም ትልቅ ስራ እየሰራ ነው። ወይዘሮ ቆንጅት ሂደቱን ቢገልጹልን፣ ለምሳሌ ብሬቭ ሀርት አንድ ሰው ለመግባት ሲል ቢገልጹልን። መጀመሪያ እንዴት ነው የሚመረጠው? ከዛ እንዴት ነው የሚገባው? በዚያ ዙሪያ ላይ ያሉ የቤተሰቦችስ ተሳትፎ ምን ይመስላል? የዛን የብሬቭ ሀርት ጉዞን እስከ መጨረሻ ያለውን ቢገልጹልን። ንዩ ማርቲ በመጀመሪያ አንድ ልጅ ብሬቭ ሀርት ለመምጣት ከወረዳው ከአካባቢው ካለው ክፍለ ከተማ ሊሆን ይችላል፣ ሬፈራል ነው የሚመጣው። እኛ ቦታ ሲኖረን ሄደን ሪኩዌስት እናደርጋለን። አንድ ልጅም ሊሆን ይችላል፣ አምስትም ልጅ ሊሆን ይችላል ለመቀበል ስለምንችል መርጣችሁ ስጡን ብለን እንሄዳለን። ከዛ ይሄ ሪክሩትመንት ክራይቴሪያ አለን። የመጀመሪያው እናትና አባትን ያጣ ልጅ፣ ሁለተኛ ደረጃ ወይ እናት ወይ አባት የሌለው ልጅ፣ በሶስተኛ ደረጃ ግን ፓረንት ሊኖረው ይችላል፣ ግን በጣም በኑሯቸው በጣም የደከሙ በሽታ ሊሆን ይችላል፣ ገቢም በጣም የሌላቸው እና የድሀዎች ድሀ ብለው እንደዛ ተብሎ ነው ኮት የሚደረገው የሆኑ የሚል ነው እና ከዛ የሪክሩት የሚደረጉት ልጆች ሲመጡ የእኛ ሶሻል ነገሮች ይሄዳሉ። ዋንስ ሬፈራሉ ሲመጣ የመጣው ሬፈራል ትክክል ነው ወይ የሚለውን በራሳችን ደግሞ ሶሻል ወርከሮችና ሳይኮሎጂስቶች አሉን። ሄደው ቤት ውስጥ ልጆቹን አይተው፣ ጎረቤት አናግረው፣ አሰስመንት ሰርተው፣ ሪክሩትመንት ክራይቴሪያውን ያሟላ ነው ሲባል ያ ልጅ ፕሪፋርት ይቀላቀላል ማለት ነው። ያ ልጅ ፕሪፋርትን ሲቀላቀል ሆሊስቲክ ነው ኬዩ ሰፖርቱ። ስለዚህ መጀመሪያው አሰስመንት ነው የምንሰራው። ይሄ ልጅ ኒዱ ምንድን ነው? አካደሚክሊ ምን ላይ ነው ያለው ሌላ ሳይኮሶሻል ሰፖርት ስላለ ብዙዎቹ ግሪፍ ያለባቸው ልጆች ናቸው። ከፍ ያሉ ልጆች ደግሞ ከመንገድ ከሆነ የምንወጣቸው ሱስም ያለባቸው ልጆች ሊሆኑ ይችላሉ። ከመንገድ ላይ የምናነሳቸው ልጆች በተለያየ ምክንያት ሆምለሱ ነው መንገድ ላይ ያሉ ልጆች ሊሆኑ ይችላሉ። እሱን አሰስመንት ሰርተን ኒዱን ማሟላት እንጀምራለን። ለምሳሌ ትምህርት ቤት ሰፖርት እንዲደረጉ ካስተማሪዎቹ ጋር አብረን እንሰራለን። ሶሻል ወርከሮቻችን ትምህርት ቤት ቪዚት ያደርጋሉ። ካስተማሪዎቹ ጋር ሬጉላር የሆነ ስኬጅልድ ቪዝት አለን። አብረን ሆነን ስለሆነ ብቻችንን አይደለም የምንሰራው። ካስተማሪዎቹ፣ ስቴክሆልደሮቹ ብዙዎች ነን ማለት ነው። እኛ ጋር ሲመጡ ደግሞ ብሬፋርት ኤቭሪዴይ ያለች ብሬፋርት ሴንተር አለን እንደምታውቂው። ሴንተሩ ጋር ሲመጣ ዋን ሚል እኛ ጋር፣ ሴንተሩ ጋር እንዲመገብ ይደረጋል። የተመጣጠነ እንዲሆን ምግቡ ጥረት እናደርጋለን። ኒትሪሽን ኮንሰልት የሚያደርገን ሰው አለ። በዚህ አጋጣሚ እነሱን አመሰግናለሁ፣ ፍሪ ሰርቪስ የሚሰጡን። ባለን በጀት ልጆች የተመጣጠነ ምግብ እንዲያገኙ እናደርጋለን። አፍተር ስኩል ሰፕሊመንትሪ የሆነ ደግሞ ቱቶሪያል አለ። እያንዳንዱ ልጅ በሌቭሉ፣ አስተማሪዎች ኳሊፋይድ የሆኑ አስተማሪዎች ቱቶሪያል እንዲሰጧቸው እናደርጋለን። ኤቭሪ ቻይልድ ደግሞ ምናለው ባንክ አካውንት ይወጣለታል። እዛ ባንክ አካውንት ውስጥ ለእያንዳንዱ ልጅ ሴፍ እናደርጋለን። ያ ልጅ ግን ግራጁዌትስ አድርጎ ሲወጣ ያ ገንዘብ ተጠራቅማ ስለምትሆን መቶ ብር ብቻ ነው የምንሰጠው ስለ ሴቪንጉ ቢሆንም ግን፣ ለጋርዲያኑ ደግሞ በየወሩ የኒውትሪሽን ፔመንት ብለን ለእያንዳንዱ ጋርዲያን የምግብ ገንዘብ እንሰጣለን። ልብስ እንገዛለን በአመት ሁለቴ ለን ልጅ ከዛ በተረፈ ደግሞ በተለያየ ጊዜ ለምሳሌ የአውስትራሊያ ቮለንቲሮቻችን ፈንሬዝ አድርገው ልብሶችን በተለያየ አጋጣሚ ከሌላውም ዓለም ላይ የሚያመጡልን አሉ። እሱን ዲስትሪቢዩት እናደርጋለን፣ ኢንአዲሽንቱ ከምንገዛው ማለት ነው። እሱ እናደርጋለን። ሄልዝ ኬር አንድ ልጅ ሲያሞ ሁሌም ሬቫርት ሕክምና እንዲያገኝ ያደርጋል። መድኃኒት እንገዛለን። አለ ሶ አንደር ሆለስቲ ኬር በምንለው አምብሬላ አንድ ልጅ ቤተሰቡ የሚያደርግለት ነገር አሁን አንቺኛ ኔ እናቶች ነን፣ እና ልጃችን ምንድን ነው ኒዱ ብለን እናስባለን። ሰው ሲያማቸው እናሳክማለን። የተለያየ ኒድ ሲኖራቸው ሁን ሳተርዴ ሴሽናችን ሁሌ ራን ይደረጋል በፕሳይኮሎጂስቶች ወይም በሶሻል ወርከሮቻችን ዲፍረንት ኤሪያ ላይ ሊሆን ይችላል። ቡሊንግ ላይ ሊሆን ይችላል። ግሪፍ ላይ ሊሆን ይችላል። ሶስት ላይ ሊሆን ይችላል። ሳተርዴ ሳተርዴ በደንብ ጠቀቆ የሆነ ሴሽን እናደርጋለን እና ያ ለልጆቹ ትልቅ ጥቅም ያመጣል። ሶ ፉል ሰርክሉን ሳሳየሽ ልጆቹ ከዛ በኋላ ትምህርት ቤት ሲጨርሱ ወደ ኮሌጅ እንዲገቡ ይደረጋል። አሁን ለምሳሌ በአሁን ሰዓት ዩኒቨርሲቲ ኮሌጅ ያሉ ልጆች አሉን። ዚሲር የተመረቁ ልጆች አሉን። ሁለት ከዩኒቨርሲቲ የተመረቁ ልጆች አሉን። ነጻነትና አዲሱ ይባላሉ። በጣም በጣም ልብ የሚነካ ነው ጀርኒያቸው። ሲመረቁ ከብሬፋርት ወጡ ማለት አይደለም። ልክ ቤተሰብ እንደሚይዘው የሚል ልጆች ኛ ስራ ሳይገቡ ከብሬፋርት ግራጅዌት አያደርጉ። ስራ ፈልገን ደግሞ ስራ እናስገባቸዋለን። አንድ ልጅ ስራ ላይ ከስድስት ወር እስከ አንድ አመት ድረስ ሲቭ አድርጎ ስራውም ደግሞ በቃ ቋሚ ይሆናል፣ ሰስቴን ይሆናል ሲባል ግራጅዌት ያደርጋል። ይህን ይመስላል። የብሬፍ አርት ሆለስቲኬ ባለፉት አስራ አንድ አመት እዚህ ላይ ነው የምንሰራው። ያው እኔ አሁን መልበርን ያለሁት ግራውንዱ ላይ በጣም ስትሮንግ የሆኑ ቮለንቲሮችም ስታፎችም አሉ። በዚህ አጋጣሚ አውስትራሊያ ያለው በጣም ሰፖርተር እና የዚህም ያለው ደግሞ ኤስኤንሲ ሬጅስተር ነን። የቦርድ ሜምበር ዩዙን ጨምሮ ምንም ሳይ ደግሞ ፓሽነትሊ ነው በጣም ለብሬፍ አርት እያገለገሉ ያሉት። በየአመቱ በጣም ብዙ ሰው ይሄዳል፣ ቮለንቲር ያደርጋል። ፕሪቲ ማች ሁሉም የቦርድ ሜምበሮች አይተውታል ማለት ይችላል ፕሮጀክቱን መጥተውና ይህን ነው የሚመስለው ማርቴ ፕሬፈርድ መንግስታዊ ያልሆነ ድርጅት እንደመሆኑ መጠን ቦርድ አባሎች ይኖሩታል፣ ረጂ ድርጅቶች ይኖሩታል፣ ና ከዛ ባሻገር ደግሞ እንደ ጀርባ አጥንት ሆነው እያገለገሉ ያሉ ህብረተሰቡን እዚህ በማደራጀት ና በማንቃት አመታዊ የሆኑ የገንዘብ ማሰባሰቢያ ፕሮግራሞችን በማድረግ ግንዛቤ በመፍጠር ሰዎች እንዲረዱ የሚያደርጉበት ሁኔታዎችም አሉ። ማርታ ወደ አንቺ መለስ ልበል ና እስቲ ምን አይነት እንቅስቃሴ ነው እያደረጋችሁ ያላችሁት እዚህ ሜልበርን ውስጥ? አመሰግናለሁ፣ ማርቴ ያው እኔ ማርታ ቦረን እባላለሁ ለብሬቭሃርት ሜልበርን ለሚገኘው ቅርንጫፍ ቦርድ ሜምበር ሆኜ እንደገና ደግሞ ሞባላይዝ በማድረግ ፕሮጀክቱን ሰዎች እንዲያውቁት እንዲረዱት ባለው በሶሻል ሚዲያ ባለን ነገር ሁሉ በመጠቀም አዌርነሱን በጣም ለመፍጠር የምሰራው እሱን ነው። ሌላው በዓመት አንድ ጊዜ የምናዘጋጃቸው ጋላዲነር ፕሮጀክት አለን። እሱም ደግሞ ለአራተኛ ጊዜ ይመስለኛል ዚህ ሲር የምናዘጋጀው በመሀል ኮቨድ ገብቶ በነበረ ሰዓት አቁመን ነበር። የዚህ ፕሮጀክት ዋናው ትልቁ ዓላማ እዚህ ያሉትን ኮሚኒቲዎችም አብሮ ግንኙነት የመፍጠር ኮላብሬት አድርጎ ስራን የመስራት እንደናየድነቃቸው ተሰማ ስፖርት ክለብ እንደ ኢትዮጵያ ኮሚኒቲ ባለፈው ፌስቲቫል በነበረ ጊዜ አይተሻል። ከአንድ ድንኳን አልፈን ወደ ሶስት ድንኳን ነበረ ብሬቭ ሀርት ይዙ ስራ ሲሰራ የነበረውና ይሄ ትልቅ አቺቭመንት ነው ለኛ። ምክንያቱም ከምንም ነገር ሶስት ድንኳን ይዘን እዛ ኒው ይር ፌስቲቫል ላይ መቆም እኔ አወዝ ሪሊ በጣም ደስ ብሎ የነበር የዋልኩት የዛን ቀንና፣ ምን ያህል ሰው አንደርስታንድ እያደረገን ኮላብሬት አርጎ አብሮን የሚሰሩ ቮለንተሮች እንደነ ከሪም ብዙ ልጆች አሉ። በራሳቸው ሞያ ፎቶግራፈሮች እንደነ ስንታየው ወጣቶች፣ ደግሞ እንደነ ጊፍቲ በቀለ፣ እንደነ ትስታ ዮሐንስ፣ እንደነ ሜላት ብርሃን ኋላችን ሆነው በቃ ፓሽኔት ይህ ነገር ይዘው የሚያግዙ ነው። በአብዛኞቻችን ኢትዮጵያ ሄደን ልጆቹን አይተን ነው የመጣ ሰራ ነው እና እዛ ደግሞ ሄደሽ አይተሽ ስትመጪ ሞር አመቱ ደርሶ የሆነ ነገር በያወሩ እንኳን ማድረግ የማንችለው ነገር ቢኖር በአመት እንኳን አንዴ ለእነዚህ ልጆች የሆነ ፕሮጀክት ብንደግፍ አትሊስት አስር ሺህም ያገኘን አስራ አስራ አንድ ሺህም አስራ አምስት ሺህ ያገኘን የሆነ ፕሮጀክት ቢደግፍላቸው ወይ የአንድ አመት ቤት ኪራይ ከቨር ቢያደርግላቸው በሚል ነው ፓሽኔትሊ እዚህ ጋር ቆመን የምንሰራው እና ይህን ኢቬንት የምናዘጋጀው አልፈን ተርፈን እዛ ልጆቹን ለመርዳት ብቻ ሳይሆን፣ እዚህም ያለውን ኮሚኒቲ አብሮ ኮላብሬት አድርጎ ስራን የመስራት ብሬፋርትን የማስተዋወቅ ስራ ነው የምንሰራው እና በዚህ ደግሞ በጣም ሰክሰስፉል ሆነናል ብዬ ነው የማስበው። እስፔሻሊ ዲስ ይር የኢትዮጵያ ኮሚኒቲ ጋር አብረን ሰርተናል። እየነቃቸው የተሰማ ፕሮግራም ነበራቸው። እኛ በምናዘጋጀው ኦክቶበር ፎር ላይ ለእኛ ብለው ግን ፕሮግራማቸውን ሰርዘዋል ከዚህ አይበልጥም ብለው ማለት ነው። እና ይሄ የሚያሳየው ምንድን ነው ኮሚኒቲያችን ራሱ ምን ያህል አዌር እንደሆነ ስለ ፕሮጀክቱ ነው የሚያሳየው። እና በጣም ደስ ይላል ለማለት እወዳለሁ። እና የምናዘጋጀው የጋላ ዲነር ኦክቶበር አራት ነው። ከፋይፍ ኦክሎክ በኦን ታይም ነው የምንጀምረው፣ ቢኮዝ ሰዓታችን ሊሚት ነው። የተከራየነው ነው አዳራሽ ያው ከባጃታችን አኳያ አነስ ያለ አዳራሽ ስለተከራየን ስፔሱም ሊሚትድ ነው፣ ታይማችንም ሊሚትድ ስለሆነ በሰዓቱ እንድትገኙልን፣ ትኬት ያልገዙ ትኬት እንዲገዙ አስቀድመው አድቫንስ ለካተሪንጉም እንዲረዳን እንላለን። ትኬቱ በእርግጥ መቶ ብር ነው። ሊበዛብን ይችላል አሁን የኖረው ውድነቱን አንደርስታንድ እናደርጋለን። ግን ብሬቭሃር በየወሩ እየመጣን ህብረተሰቡን አንጨቀጭቅም። በአመት አንዴ ነው የምንመጣው። በአመት አንዴ ስንመጣ ግን ዊ ዋንት ሳምቲንግ አትሊስት ለልጆቹ የሆነ ፕሮጀክት ከቨር ሊያደረግልን የሚችል ነገር መስራት አለብን ብለን ነው የምናምነው። እስፔሻሊ እኔ ያው ያውቃሉ በጣም ተከራካሪ ነኝ። ከምከራቸዋለ ቦርድ ላይ ተቻችለን ደስ ብሉን፣ እኔም ፓሽኔት ተሰራን፣ በቃ ደህና ነገር መስራት አለ። በአመት ነው የምንጠይቀው፣ ህብረተሰቡን ስለማይሆን ነገር ገንዘብ እናጠፋለን እና ይሄ ደግሞ የነፍስ ዋጋ ነው። ለእነዚህ ልጆች የአንድ ልጅ ህይወት ተለውጦ ማየት ከምን ነገር በላይ ደስ የሚል ነገር ነው እና እና እዚህ ጋር ንብርቲ ነሸዋዬ ነቅድስት ከኋላ ብዙ ልጆች አሉ። እኛ እዚህ ጋር መተን ስላወራን ሳይሆን ስራውን ከኋላ ሆኖ አብረውን እያገዙ የሚሰሩ ብዙ ልጆች አሉ እና ብሬፋርት እዚህ ደርሷል። ከዚህ በኋላም ከፍ እያለ ነው የሚሄደው ብዬ ነው እኔ የማምነው። እና ኦክቶበር ፎር እንዳትቀሩ መለኒየም ሃውስ ቱ ሀንድረድ ናይንቲ ሲክስ ኒኮልሰን ስትሪት ሰደን ነው እና ፋይቭ ፒኤም ሊሚትድ ታይም ስላለን ሰዓታችንን በአግባቡ እንድንጠቀም ኦንታይም እንድትደርሱልን እላለሁ ቡናም አለ የኢትዮጵያ ትራዲሽናል ፉድ አለ ኢንተርቴንመንት አለ እና የልጆቹንም ፕሮጀክት ደግሞ የሚሰራውን ስራ በጥቂቱ እናስጎበኛችኋለን እላለሁ አመሰግናለሁ ማርቴ ወይዘሮ ብርቱካን እርሶም እዚህ ብሬቭ ሀርት ላይ በበጎ ፈቃደኝነት እያገለገላችሁ ከምትገኙት ሰዎች መካከል ብርቱካን እርሶም አንዷ ኖት። ና እስቲ ለመሆኑ ከጊዜም ከሁሉም ነገር ጋር የኔ ኃላፊነት ወይም የኔ መኖር ምን ያመጣው አስተዋጽኦ አለ? ለምንድን ነው ይሄንን የማድርገው? እያደረግኩትስ ያለው ነገር ምን እየጠቀመ ነው ድርጅቱን ብለው ያስባሉሁ? አመሰግናለሁ ማርትዬ፣ በጣም ጥሩ ጥያቄ ነው። ምንድን ነው አይ ብሊቭ ለአንድ ህብረተሰብ የሚያድጉ ልጆች የዛን ህብረተሰብ ግብረ ገብነት እና ሞራል ባሉ የሚያሳዩ ናቸው። በተለይም ደግሞ በአሁኑ ሰዓት እንደምታየው ሁሉንም መርዳት ባይቻልም፣ በተለይ ልጆች ህጻናት ልጆች የሚለብሱት አጥተው የሚበሉት አጥተው ከትምህርት ገበታ ሲደናቀፉ ማየት በጣም ይሰብራል። በዚህ ድርጅት ላይ እኔ ከፍተኛ እንቅስቃሴ እንዳደርግ ደግሞ በበጎ ፈቃደኝነት ጊዜንም ያለኝንም ሰዓትን መስዋዕት ለማድረግ ነው የመጣሁበት። ድርጅቱ የሚያጠነጥነው ልጆቹን በኤጁኬሽን ሳይኮሎጂካል የሆነ ሰፖርት በመስጠት ከወደቁበት ተነስተው ነገ አንድ ደረጃ ላይ ለማድረስ የሚሰራ ድርጅት ሆኖ በማግኘቴ ነው። ያም ደግሞ ለማንኛውም ህብረተሰብ፣ ለነገዋ ኢትዮጵያ ተረካቢ ህጻናት እነዚህ ናቸው። እነዚህ ህጻናት ላይ እኛ ካልሰራን ነገ ለቃላሀገራችን አላዘጋጀንላትም ማለት ነው። ጊዜ አጋጣሚ፣ ሰዓት ኦፖርቹኒቲ ሆኖ ያንዱ ኑሮ ከሌላው ይለየዋል። እነዚህ ልጆች ደግሞ በአጋጣሚም ይሁን ነገሮች ሳይገጣጠሙ ቀርቶ በዚህ ሁኔታ ተገኝተዋል። ኦርፋኔጅ ሆነዋል። በነረብል ሆነዋል። መንገድ ላይ ወድቀዋል። እነዛን የማንሳት እነዛን የመደገፍ እያንዳንዱ ኢትዮጵያዊ የሞራል ግዴታ ነው። ምክንያቱም ሶሳይቲያችን ምን እንደሆነ የሚያንጸባርቀው ያ ነው። በአጋጣሚ ላስት ጨኖር ሄጅ የነበር እዛ ኢትዮጵያና ሴንተሩን ለማግኘት እድሉን አግኝቻለሁ። ያየሁት በጣም አንዴ እነዛ ልጆች በምትመለከችበት ጊዜ ማንኛውም አይደለም ኢትዮጵያዊ ሆንና ሌላውም ህብረተሰብ ቢሆን ለምን አላደርግም ብለሽ እንድትነሳሽ የሚያደርግሽን ነገር ነው ያየሁት እና በዚህ በዚህ ምክንያት ነው በዚህ ድርጅት ላይ በበጎ ፈቃደኝነት ተሰማርቼ ሰፖርት ለማ ማድረግ እንትን ያልኩት ምክንያቱም ድርጅቱ ሂል ነው የሚያደርገው። ዜ ረሃብ፣ ችግር፣ ልብስ ማጣት፣ የሚለብሱት ማጣት፣ መውደቅ፣ መንገድ ላይ ማደር እኮ ዲሞራላይዝ ያደርጋል። ዲሁማናይዝ ነው የሚያደርግ አይደል እንዴ? እና እነዛን ዲሁማናይዝ የሆኑ ልጆች፣ ሞራቸው የተሰበረ ልጆችን ሂል ማድረግ ነው የመሰለ ላ ጥሩ ምግባር የለም። ዊ አር ሂሊንግ ዛት ብሮክን ሃርት። እና እነዚህ ልጆች ነው ከዛ ከነበሩበት ቦታ ካሉበት ኮንዲሽን ወጥተው ዛሬ ቅድም ሚሚ እንደተናገረችው ግራጁዌት አድርገው ማየት ከዚህ በላይ ምንም ሰስፋ የሚያደርግ ነገር የለም። አይደለም ጊዜ፣ ገንዘብ፣ ሌላም ነገር ካለ ሰፖርት ቢደረግ በጣም ሪዋርድኝ የሆነ ተግባር ነው ብዬ ነው የምገምተው። እና እኔ በዚህ በአጋጣሚ ለማንኛውም ሰው መናገር የሚችለው ታዳጊ ህጻናትን ማዘጋጀት ታዳጊ ህጻናትን መርዳት የመሰለ ነገር ማድረግ የለም። ልጆች ናቸው የእኛ ምንነት የሚያንጸባርቁት። እና ልጆች ተጎድተው ልጆች ተሰብረው ማየት በጣም ያሳዝናል። እና እነዛን የተሰበሩ ልጆች ደግሞ አሳድጎ መልካም ማድረግ ለራስን ለልጆቹ ሳይሆን እና ይህን ነው በዚህ ምክንያት ነው እኔ ወደዚህ ድርጅት ውስጥ በበጎ ፈቃድ እንትን ብዬ ሰፖርት ለማድረግም ጊዜንም ያለውን እንትን ማድረግ የፈለኩት አንድ ልጅን ለማሳደግ ወላጅ ብቻ አይደለም የሚያሳድገው እንደ እኛ ሀገር ባሉ የማህበረሰብ ክፍሎች ውስጥ ጎረቤትም፣ ቤተሰብም ማህበረሰብም ነው አንድ ልጅ የሚያሳድገው ቁም ነገር የሚያበቃው እና ከሩቅም ቢሆን ያንን የዜጋ አስተዋጽኦ እያበረከታችሁ ነው የምትገኙት። በዚህ በድርጅት ስር ወደ ወጣት ጊፍቲ በቀለ ልለፍ። ና ወጣት መሆን አዳዲስ ነገሮች ላይ ለመግባት ጥሩ አስተሳሰብ የሚኖርበት ጊዜ ነው እና በተለይ እናንተ ወጣቶች እዚህ ሀገር ያላችሁ ብዙ ነገር የተሟላላችሁ እዛ ደግሞ ኢትዮጵያ ውስጥ እንዲህ አይነት ነገሮችን እንደው ምንም በሚባል መልክ የሌላቸውን ወጣቶች ለመርዳት ምን አነሳሳሽ? ህይወትን ስታነጻጽሪው በዚህና በዛ ባሉት ልጆች መካከል ያለውን ክፍተት እንዴት ታየዋለሽ? ቴንኪው፣ ማርክዬ እኔ ጊፍት ይባላለሁ። ያው ወጣቶችን ወክዬ ነው እዚህ ያለሁት። በመጀመሪያ ይህን ነገር ሲነገረኝ ማርኪና እዚህ ውስጥ ያስገባችኝ እሷ፣ በነገረችኝ ነገር አምኜ በራሴም አይቼ፣ ቪዲዮቹንም ሄጄም ባላይም፣ ግን ልጆቹን ሳያቸው በጣም በጣም ነው የሚያሳዝነው ኒም ምንም በራሴ በኩል በጣም ነው ያደነኳት። ከራሷ ሰዓት ወስዳ ፋሚሊ ያላት የራሷ ስራ አላት እና ይህን ነገር ማድረግ በጣም ከባድ ነው፣ ግን እሷ ኦነስሊ ሞቲቬሽን ሆነች ለን ያኔ ማለት ነው። አሁን ግን እኔ አግብቻ ያለው ወልጅ ያለው ልጆቼንም እንዲያዩ ነው የምፈልገው። ልጄንም ወስጄ አለው ኢቨንት ላይ እና በጣም ሆነስሊ ወጣቱ ሞር ኢንቮልቭ ቢሆን ብዙ ወጣቶች ያስፈልጉናል ብዬ አምናለውኝ በጣም በጎ ስራ ነው። ወጣቶቹ ቢመጡ ደስ ይለኛል። ከሚነገራቸው ቢያዩ ቪዲዮ አለ እናቀርባለን። ልጆቹም የሚያወሩት ነገር አለ ፎቶም አለ ኤቭሪቲንግ ዲቴይልድ ነው። እና ማየት ማመን ነው እንደሚባለው፣ መተው ቢያዩ ወጣቶቹ ኦልዌይስ እኛ ደግሞ ቫለንትሪ እንፈልጋለን ወጣቱ እንዲህ መቶ አብሮ ከኛ ጋር የሚሰራ ማሳለፍ የምንፈልገው ነገር አለ እና በጣም ሚሚን በዚህ አጋጣሚ በጣም ነው ማመሰግናት እዚህ ውስጥ ኢንቮልቭ እንዳደረግ ስላደረገችኝ። ያው ወጣቱ ሞር ኢንቮልቭ ቢሆን ደስ ይላል። ሊመጣ መታችሁ ይሁኑ ነው ምለው ያመሰግናል አድማጮቻችን። አለመለሳችን በዚሁ አልተጠናቀቅም። ቀሪውን በሁለተኛው ክፍል ይዘን ቀርባለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።